የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ያቀዱት ጉብኝት ደህንነታቸውን አያሰጋም ሲሉ የማዕከላዊ አፍሪካ ሪፐብሊክ ወታደራዊ የፖለቲካና የሃይማኖት መሪዎች ተናገሩ። ይህ የአፍሪካውያኑ ባለስልጣናት ማረጋገጫ የተሰጠው ቫቲካን በጉብኝቱ ወቅት ስለ አቡኑ ደህንነት ስጋቷን ካሰማች በኋላ ነው። የማዕከላዊ አፍሪካ ሪፐብሊክ የሕዝብ ደህንነት ሚኒስትር ሲናገሩ በቅርቡ ዋና ከተማይቱ ባንጊ ውስጥ ሁከት ተፈጥሮ እንደነበር ቢታወቅም፣ አሁን ጥበቃው በአስተማማኝ ደረጃ ላይ ይገኛል ብለዋል። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ባንጊን ከ15 ቀናት በኋላ በሚጎበኙበት ጊዜ ምናልባት 850 ተጨማሪ ጸጥታ አስከባሪዎች ሊኖሩ እንደሚችሉ የመንግስታቱ ድርጅት አስታውቋል። በማዕከላዊ አፍሪካ ሪፐብሊክ የዓለሙ ድርጅት ኅብረ ብሔር አረጋጊ ኃይል በሀገሪቱ ብሔራዊ ምርጫዎች ከመካሄዳቸው ከ45 ቀናት በፊት ተጨማሪ 750 ወታደሮችና 140 የፖሊስ መኮንኖች እንደሚመደቡ ይጠበቃል። ተጨማሪው ኃይል ሁለት ዓመቱን በያዘው በዚያች አገር ቀውስ አሁን ያሉትን አስር ሺህ ወታደሮች ይቀላቀላል። የአቡኑ ጉብኝት ለሀገሪቱ ቡራኬ ነው ሲሉ ተጠባባቂ ፕሬዚደንቷ ካትሪን ሳምባ ባንዛ ተናግረዋል።